Ja, ja, ja, ja, ja, ja, ja. countries as country does dolly parton i can live in a mansion or a double wide eat sushi ball or my catfish fried wherever i am and that's where i belong because i'm quite content with who i am and if you ain't well kiss my fighting country fed. A country heart and a country head. Cause I'm Nothing's ever changed me yet Nothing will, is a pretty safe bet Cause I'm country through This is the way I was. ሰላም ሰላም ሰላም ሰላም። ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ። ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ካንትሪዝ አስካንትሪ ዳዝ በተሰኘው በታዋቂዋ የሀገረሰብ ዜማ አቀንቃኝ በዶሊ ፓርተን ዜማ ነው የምሽት ፕሮግራማችንን የጀመርነው። የተከበራችሁ የሙዚቃ ቃና አድማጮች ለዛሬ የእናንተን ደብዳቤዎች ስቱዲዮ ይዤ ገብቻለሁ። የእናንተን የዜማ ምርጫዎች ነው የማስተናግደው። በቀጥታም ወደዚያው ነው የምገባው። ሰላም ደሳለኝ፣ ለሰላምታ ከሀገራችን ዋና ከተማ ከሆነችው አዲስ አበባ ሰላምታዬን አቀርብልሃለሁ። ነቢዩ ጥላሁን ይባላለሁ። የፕሮግራም ተከታታይ ነኝ። ስጽፍልግን ይህ የመጀመሪያ ደብዳቤ ነው። ታዲያ ተቀብለህ እንደምታስተናግደኝም እርግጠኛ ነኝ። ታዲያ ደሱ ብዙም አላስቸግርህ። ዜማ ለመምረጥ ነው። የምመርጠውም የቦብ ማርሊን ዜማ ነው። የቦብ ማርሊ ቀንደኛ አድናቂ ነኝና ዌክ አፕ ኤን ሊቭ የተሰኘውን ዜማውን ለኔው ለራሴው ለመወዳት ፍቅረኛ ለህና ጌጡ፣ ለጓደኞቼ ለነጋሽ፣ ለያሬድና ለጥበበ እንዲሁም ለመላው የቦብ ማርሌ አድናቂዎች መርጫለሁና እባክን ይህንኑ ዜማ እስቲ በአየር ላይ አውልልኝ። የአዲስ አበባው ነብዩ ጥላሁን፣ ለደብዳቤ በጣም አመሰግናለሁ። እንኳን ወደ ሙዚቃ ቀና በደህና መጣህም በማለት የቦብ ማርሊን ዌክ አፕ ኤንድ ሊቭ የተሰኘውን ዜማውን ለአንተና ለመረክላቸው በሙሉ ይኸውና በአዲስ አበባ አየር ላይ so when you're riding through the rocks don't you complicate your mind In our together now. Wake up and live, ég yeah, er ekki hún og gus Bó Marlína. But... የአዲስ አበባው ነቢዩ ጥላሁን ለዜማ ምርጫ እናመሰግናለን። የመረክላቸውም ፍቅረኛ ጓደኞችህና የቦማር ሊያርናቂዎችም በዜማ ምርጫ እንደተደሰቱ እርግጠኛ ነኝ። ነቢዩ አትጥፋ፣ አልፎ አልፎ ጻፍልኝ። የሙዚቃ ቀን አዘጋጅ ቤዛዊት ወልድ አረጋይ ነኝ። ኢሜል የማደርግልህ ከዚሁ ከዩናይትድ ስቴት ከዋሽንግተን ሲያትል ከተማ ሲሆን በአሁኑ ሰዓት ኢትዮጵያ ጎንደር ለሚገኘው ጓደኛዬ ለበሀይሉ አበበ እባክህን ናፍቄያለሁና ቶሎ ተመለስ ካልክልኝ በኋላ መርሲ የተሰኘውን የዳፊን ዜማ አሰማልኝ። Merci ዳፊ ነበረች። ቤዛይት ለዜማ ምርጫሽ እናመሰግናለን። ሰላም ሰላም ሰላም፣ የስቱዲዮ 14ቱ የሙዚቃ ቀን አዘጋጅ፣ ለጤንነት እንዴት ነህ? በተደጋጋሚ ብጽፍልህም ደብዳቤን ልታስተናግድልኝ አልቻልክም። ለምን እንደሆነ ሊገባኝም አልቻለም። እኔ ግን ተስፋ ሳልቆርጥ አሁንም ይኸው ወረቀትና ብዕር አገናኝቼ እየጻፍኩልህ ነው። ይቺ ደብዳቤ ከደረሰችህ እንደምታስተናግድልኝ ተስፋ አደርጋለሁ። ስሜ ያሬድ ጥበቡ ይባላል። የምኖረውም አዲግራት ከተማ ሲሆን እባክህን በአሁኑ ሰዓት እዚያው አንተ ያለህበት ሀገር ዋሽንግተን ሲለምትኖረው ለምትኖረው ጓደኛዬ ለሜሮን ተሰማ፣ አይዞች ፍቅሬ ወደ አንቺ ለመምጣት እየገሰገስኩ ነው ካልክሌ በኋላ ራንቱዩ የተሰኘውን የብራይን አዳምስን ዜማ መርጨላታለሁና ድምፅ ነበርም። ወደሚቀጥለው ደብዳቤ ሲገባ ደግሞ ከደቡብ ወሎ ወረባ ቦቱሉ ማመድ ትምህርት ቤት ሆኜ ለሰላምታ ከአንገቴ ጎንበስ ከጉልበቴ በርከክ በማለት ይኸው የክብር ሰላምታዬን ለአንተና ለቪኦኤ አድማጮች አቀረብኩኝ። ንጉስ ሽፈራው አደም ነኝ። ደሱ እንደምን ሰነበክ? እኛ አገር ርካሽነቱ የሚወራለት የእኛ አገር ሰዓት አልበቃን ብሎ ምን እንደሰራን ሳናውቅ ጊዜ ማነስ ጀምሯል። በዚህ ምክንያት ነው የጠፋሁት። ለማንኛውም ለሚከተሉት ቤተሰቦቼ አርኬሊን፣ ላብሌተር የሚለውን ዘፈን ከፍ አድርገህ አሰማቸው። ለኢማም ሽፈራው፣ ለያሲን ሽፈራው፣ ለአደም ሽፈራው፣ ደቡብ ወሎ ወረባቦ አጀርሳ ነው የሚገኙት። ለኮኮቤስ ሽፈራው፣ ሳውዲ አረቢያ ነው የምትገኘው። ከእናት ምድር ወጥተው በመካከለኛው ምስራቅ ማለት በየመን በባህር ሄደው በእስራትና በግርፋት ለሚማቀቁ የሀገሬ ልጆችና ለወረባቦ ወረዳ ፖሊስ አባላት በሙሉ። በመጨረሻም የጫርኳት ግጥም አለችኝ። ታናሽ ወንድሜ ወደ ስደት ሊሄድ ሲል ነው የጻፍ ጻፍኳት አትሂድ ትላለይ ደስ ያለኝ የጻፍኳት ግጥም ርዕስ አትሂድ። የእኔ ብላቴና ከጎጆ አትውጣ፣ ነገ እኮ ድብቅ ነው ምን እንደሚያመጣ ሲታለፍ ልፋለ ሁሌ ላይሳካ በሰፈር ህደግ ሆነህ ግራር ዋርካ አድማስን ተሻግሮ ቢገነባ ሸክላ ዛፍ ላላደገበት መቼም የለው ጥላ። ይችን ካልክሌ በኋላ ላቭሌተር የተሰኘውን የአርኬልን ዜማ እስቲ አሰማልኝ። Yeah La La La Did you get my call? Did you read my love letter? Did it touch your heart? a good time Miracles so amazing yeah. So just far away It makes me ask the question, babe Did you get my call? Uh, did you read my love? Shop. Yeah. Vacation sailboats with the ones you love. And you can text me back. ላቭ ሌተር የተሰኘውን የአርኬሊን ዜማ ነበር ያደመጥነው። ወደ ቀጣዩ ምርጫ ስንገባ ደግሞ፣ ሰላም የሙዚቃ ቀን አዘጋጅ ደሳሌ መኮንን እንደምን አለህ? እኔ እንዳለኋለሁ በስቃይና በመከራ የምጽፍልህ ከየመን አገር ነው። ንግሥት እባላለሁ። እስቲ እባክህን እዚህ የመን አገር በስቃይና በመከራ የቀን ህይወታችንን ለምንመራው በሙሉ ኤቼንጅ እስጎነካም የተሰኘውን የሳምኩክን ዜማ አሰማን። Just like the river I've been running ever since it's been a long a long time coming but I know a change gonna come oh yes it will it's been two To die Cause I don't know what's up there beyond the sky it's been a long a long time coming, but I know a change gon come. Keep telling me don't hang around. It's been a long, a long time coming, but I know a change gonna come. Oh, yes, it will. Then I go to my brother. i say brother help me please but he winds up knocking Don't come. Oh, yes, it will. ሀይደሱ ለአንተና ለስራ ባልደረቦች የክብር ሰላምታ ይድረሳችሁ። የአዲሱ አበበ ቀንደኛ አድናቂ ነኝና እባክህን የጅማው ደረጀ በላይ ሰላም ብሎሃል ብለህ መልእክቴን ካቀረብክልኝ በኋላ በቀጥታ ወደ ዜማ ምርጫ የልግባ ቲቸር የተሰኘውን የጆርጅ ማይክልን ዜማ በጣም ለመወዳ ጓደኛዬ አዲስ አበባ ለምትገኘው ለወይንሸት ዘገየ አሰማልኝ። የጅማው ደረጀ፣ ለኢሜልህ አመሰግናለሁ። ለአዲሱ ሰላምታህንም ነግሬልሃለሁ። እሱም አመስግንልኝ በማለት አጸፋውን መልሷል። ለጓደኛህን ለወይንሸት ቲቸር የተሰኘውን የጆርጅ ማይክልን ዜማ በማሰማት ነው የምሰናበተው። ለዛሬ ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።